ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የኢትዮጵያ ዲያስፖራ ኤጀንሲ የዲያስፖራ ተግባር ምክር ቤት ያዘጋጀው የእንቁጣጣሽ የኢትዮጵያ ጉዞ እውቅና ያልተቸረው መሆኑን አስታወቀ። ኮቪድ-19 በምዕራባዊ ኒው ሳውዝ ዌልስ ነባር ዜጎች ላይ ስጋት አሳድረዋል፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኢትዮጵያ ዲያስፖራ ኤጀንሲ ነሐሴ አምስት ባወጣው መግለጫው በኢትዮጵያ የዲያስፖራ የተግባር ምክር ቤት የተዘጋጀው እንቋጣሽ ኢትዮጵያ የፍቅር ጉዞ ከኤጀንሲው ዕውቅና ውጪ መሆኑን አስታወቀ። ኤጀንሲው አክሎም የኢትዮጵያ የዲያስፖራ የተግባር ምክር ቤት አባል እያለ የሚጠራ ዲያስፖራ ስብስብ እንቋጣሽ ኢትዮጵያ የፍቅር ጉዞ ከጳጉሜ አምስት 2013 እስከ ጥቅምት 15 2014 የሚቆይ የታላቁ ሕዳሴ ግድብ ጉብኝት የተካተተበት የጉዞ ፕሮግራም ጥሪ በመላው ዓለም ለሚገኙ የዲያስፖራ ማህበረሰብ መተላለፉን ከመንግስታዊ አካላት ከማህበራዊ ሚዲያዎችና ስለፕሮግራሙ ማበሪያ እንድንሰጣቸው ከጠየቁ ትልቁን አካላት ለማወቅ ችለናል። የዚህ ፕሮግራም አስተባባሪ የሆነው ኢትዮጵያ የዲያስፖራ የተግባር ምክር ቤት ከዚህ ቀደም ለሀገር መከላከያ ድጋፍ ስም የተሰበሰበውን 380 ሺህ የአሜሪካን ዶላር ውስጥ 160 ሺን ብቻ ወደ አገር ቤት የላኩ ሲሆን የተቀረው 165 ሺህ ከተሰበሰበበት ዓላማ ውጭ ለመዋል ሲሞክሩ ተደርሶባቸው ጉዳዩ በአሜሪካን ፍርድ ቤት ሲታይ ቆይቶ እንዲወረስ በተወሰነው መሰረት ገንዘቡ ለድንበር የለሽ የሐኪሞች ማኅበር ተላልፎ እንዲሰጥና የተቀረው 55 ሺህ ድጋፍ ያደረጉ የዲያስፖራ አባላት መልሰው እንዲወስዱ ሆኗል። በዚሁ ህገወጥ ድርጊት ምክንያትም ስቴት ኦፍ ካሊፎርኒያ ዲፓርትመንት ኦፍ ጀስቲስ የማኅበሩን ህጋዊ ሰውነት እንዲሰርዝ ተደርጓል ብሏል። ኤጀንሲው አክሎም ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ኢትዮጵያን በአደራ የማስረከብ የቃል ኪዳን የራት ግብዣ ይኖራል በሚል እያስተዋወቁ እንደሚገኙም ጠቆሟል። እንዲሁም የዚህ ጉዞ ፕሮግራም ከኤጀንሲው እውቅና ውጪ በመሆኑ ከፕሮግራሙ ጋር በተያያዘ ለሚፈጠር ማንኛውም ሁኔታ ጠያቂ አለመሆናችንን እናስታውቃለን ብሏል። የተግባር ምክር ቤቱ አቶ አለማየሁ ስለሺ ቀደም ሲል ይህንን አስመልክተው ለኤስቢኤስ አማርኛ ሲገልጡ እንዲህ ብለው ነበር። የራት ዝግጅታችን ዩኒቲ ፓርክ ላይ ነው የምናደርገው። ቤተመንግስት ውስጥ የሚደረግ ዝግጅት ስለሚሆን የትልልቅ ባለስልጣኖችን ቅድም እንዳልኩት ሌሎችም ሚሊታሪ ውስጥ ያሉ ሰዎችን፣ ኢትዮጵያ ውስጥ ያሉ ታዋቂ የተከበሩ ሰዎችን እነሱን ሁሉ ጠርተን የህብረት ራት ነው የሚሆነው። የአንድነት ራት ነው የምናዘጋጀው። የቃል ኪዳን ራት ነው የሚሆነው። አሁን ለመጪው መስከረም ላይ መንግስትን የሚረከቡ ሰዎች ለኢትዮጵያን አደራ የምንሰጥበት እንደ ዲያስፖራ ኢትዮጵያን አደራ የምንሰጥበት የቃል ኪዳን ራት ነው የምናደርገው እዛ ቦታ ላይም እንግዲህ የተለያዩ ባለስልጣኖች ይመጡልናል ብለህ ተስፋ እናደርጋለን እየሞከርን ነው ሌሎችም ሰርፕራይዞች ሊኖሩን ይችላሉ ይሄ ነው ብዬ አሁን እንደዚህ ነው ለማለት አልችልም ጠቅላይ ሚኒስትሩን በጠቀስከው እሱን አሁን መናገር አልችልም እንዳልኩት ሰርፕራይዞች ይኖሩናል ግን ሁሉንም አቀፍ የሆነ ከተፎካካሪ ፓርቲዎችም ከሃይማኖት አባቶችም ከሀገር ሽማግሌዎችም ተጽዕኖ ፈጣሪዎችም ሁሉ ሰብስበን በህብረት ቃል ኪዳን የምንገባበት ወደፊቷን የብልጽግና ዘመን እንዲሆንልን አብረን የምስጋናና የቃል ኪዳን እራት ነው የምናዘጋጀው። ከወይዘሮ ማርታ ሻጋሪና አቶ አለማየሁ ስለሺ አለቡ ጋር ተካሂዶ የነበረው ቃለ ምልልስ ከድረገጻችን ላይ ተነስቷል። ዛሬ ሰኞ፣ ኦገስት 13 የኒው ሳውዝ ዌልስ 390 ነዋሪዎች በኮሮና ቫይረስ መጠቃታቸውና ሁለት ሰዎች ለልፈተ ሕይወት መዳረጋቸው በተነገረበት ዕለት በርካታ ነባር ዜጎች በቫይረሱ መያዛቸው ተገልጧል። ዳቦና ወልግሃት ውስጥ አዲስ በቫይረስ ከተጠቁት 25 ሰዎች ህጻናትን ጨምሮ አብዛኛዎቹ ነባር ዜጎች ናቸው። ክስተቱን ተከትሎም የኒው ሳውዝ ዌልስ ጤና ሚኒስትር ብራድ ሃዘርድ 8ሺህ ክትባቶች ወደ ወልግሃት መላኩን ገልጠዋል። ከወልግሃት 6500 ነዋሪዎች ውስጥ 80 ፐርሰንት ያህሉ ነባር ዜጎች ናቸው። የቪክቶሪያ እንደራሴ ዳንኤል አንድሮስ መንግስታቸው በአምስት ሳምንታት ውስጥ ከአንድ ሚሊዮን በላይ የቪክቶሪያ ነዋሪዎችን ለመከተብ ማቀዱን አስታወቁ። አቶ አንድሮስ በወርሃ ሴፕቴምበር መጨረሻ ክትባት ለመከተብ መዘኛዎቹን ከሚያሟሉት ቪክቶሪያን ውስጥ 60 ፐርሰንቱን ለመከተብ እንደሚቻል ያላቸውን እምነት ገልጠዋል። ቪክቶሪያ በዛሬው እለት የኮሮና ቫይረስ ምርመራ ካካሄዱ አርባ ሺህ ሰባት መቶ ሰዎች ውስጥ 15 ሰዎች በቫይረሱ የተጠቁ መሆናቸውን አስታውቃለች። ኩንስላንድ በበኩሏ ሰባት ሰዎች ቫይረስ እንደተጠቁባት ገልጻ ከአውስትሬልያ ካፒታል ቴሪቶሪ ወደ ኩዊንስላንድ የሚጓዙ መንገደኞች የሆቴል ወሸባ ለመግባት ግድ እንደሚሰኙ አሳስባለች። የአውስትሬልያ ካፒታል ቴሪቶሪ በዛሬው እለት አንድ የአስራአራት ዓመት ተማሪን ጨምሮ ሁለት ነዋሪዎቿ በቫይረሱ መጠቃታቸውን ገልጻለች። በታዝማኒያ የወሰን መዘጋት ሳቢያ ንግዶቻቸው ለተጎዱባቸው የ20 ሚሊዮን ዶላርስ ድጋፍ እንደሚደረግ እንደራሴ ፒተር ጋትዊን አስታወቁ። እገዛው የሚደረገው በፌዴራልና የክልለ አገሩ መንግስታት የጋራ መዋጮ ሲሆን ትኩረቱም በቱሪዝም መስተንግዶ፣ ስነ ጥበብ ትዕይንቶች፣ የባህር ምግቦችና የትራንስፖርት መስክ ተሰማርተው ላሉት መሆኑ ተመልክቷል። የአውስትሬሊያ መከላከያ ሚኒስትር ፒተር ዳትን የታሊባን ማጥቃት ወደ መዲናይቱ ካቡል እየመራ ባለበት ወቅት አፍጋኒስታን የሚገኙ አውስትራሊያውያንን ለማውጣት የፌዴራል መንግስቱ እየሰራ መሆኑን ተናገሩ። የታሊባን ተዋጊዎች የዩናይትድ ስቴትስ እና አውስትሬሊያ ሽርካዎች የአገሪቱን ለቆ መውጣት ተከትሎ ከ34 የአፍጋኒስታን የአውራጃ ዋና ከተሞች 12ቱን በቁጥጥር ስር አድርገዋል። ዩናይትድ ስቴትስ ዜጎቿን ከአፍጋኒስታን ለማስወጣት ሶስት ሺህ ወታደሮች እንዲሁም እንግሊዝ ስድስት መቶ የጦር አባላቷን ወደ ካቡል ልካለች። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ93 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመለን ፐርስ ያካፋል። ዝቅተኛ 6፣ ከፍተኛ 20፣ አደላይድ ፀሐያማ ሆኖ ይውላል። ዝቅተኛ 7፣ ከፍተኛ 18፣ ሜልበርን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 7 ከፍተኛ ስራ 8 ሆባርት በከፊል ደመናማ ይሆናል። ዝቅተኛ 6 ከፍተኛ ስራ 5 ካምብራ ማልዳ ላይ ጭጋጋማ ሆኖ ረፋዱ ላይ ፀሐማ ይሆናል። ዝቅተኛ መቀነስ 3 ከፍተኛ ስራ 5 ሲድኒ ፀሐማ ሆኖ ይውላል። ዝቅተኛ 8 ከፍተኛ 20 ብሪስበን ብራ ይሆናል። ዝቅተኛ 14 ከፍተኛ 23 ዳርዊን ፀሐማ ሆኖ ይውላል። ዝቅተኛ 21 ከፍተኛ 33 አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 12 ከፍተኛ 21 ዜናውን ከማጠቃላችን በፊት ለደረሰ ዜናዎቹን ደግመን እናሰመለን። የኢትዮጵያ ዲያስፖራ ኤጀንሲ የዲያስፖራ ተግባር ምክር ቤት ያዘጋጀው የእንቋጣሽ ኢትዮጵያ ጉዞ እውቅና ያልተሸራው መሆኑን አስታወቀ። ኮቪድ-19 በምዕራባዊ ኒው ሳውዝ ዌልስ ነባር ዜጎች ላይ ስጋት አሳድሯል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።